ሳይንስና ህብረተሰብ። ለምዕት ዓመታት ጁፒተር ከአድማስ ወዲያ የምታበራ ኮከብ ነበረች ለጋሊሌዮ እስኪገለጥለት ድረስ። የ17ኛው ክፍለ ዘመን ስነ ፈለክ ሊቅ ጋሊሌዮ ጋሊሊ በጁፒተር ዙሪያ በስልት የሚሽከረከሩትን አራት ጨረቃዎች ማግኘቱ ግን እሳቢውን እስከ ወዲያኛው ቀይሮታል። በእርግጥም ያች በሩቅ የምታንጸባርቁ ኮከብ ከፕላኔቶች አንዷ፣ ሊያውም ግዙፏ ናት። አብዛኛው ክፍሏ በጋዞች ክምችት የተሞላ ነውጠኛ ፕላኔት የአቧራ ቧሂት ጀርቧን እንደ ቀለበት ሸብቦ የሚጋልባት መግነጢሳዊ ኃይሏ ያገኘውን ጎትቶ የሚፈጠፍጥ ምናልባትም ምድርን የሚስተካከል ደረቅ አካል ሳይኖራት የማይቀር ጁፒተር። ፀሐይ ስትፈጠር በቃኝ ብላይቶቻቸው በርካታ ቁሶች ተግተልትለው የሰፈሩባት ግዙፏ የጋዝ ክምችት ፕላኔት ጁፒተር በ67 ጨረቃዎች ታጅባ ህዋው ላይ ትዞራለች ትዘውራለችም። ጠፈርተኞች የፕላኔቶች ንጉሥ ሲሉ ያሞካሿታል። ንጉሥ ፕላኔት በሰዓት 250 ሺህ ኪሎ ሜትር እየከነፈች ለአምስት ዓመታት ህዋውን ሰንጥቃለች። ያለ እረፍት ለዓመታት ስትወነጨፍ ሰንብታም ሰሞኑን የጁፒተር ምህዋር ውስጥ ገብታለች። ሷልቧ ህዋ ቃኝ መንኮራኩር ጁኖ በብሔራዊ የበረራ ሳይንስና የህዋ አስተዳደር በእንግሊዝኛ መጻሩ ናሳ የተላከችው ልዩና እጅግ ረቂቋ መንኮራኩር ጁኖ በቅርበት የምትቃኛት ፕላኔት ጁፒተር ገጽታዋ ምን ይመስላል? በደቡብ አፍሪካ ኖርት ዌስት ዩኒቨርሲቲ ውስጥ ጥናታቸውን የሚያካሂዱት ኢትዮጵያዊው ተመራማሪ ዶክተር ጌትነት ፈለቀም ጁፒተር እንግዲህ ከሰባተኛው ስምንተኛ ክፍለ ዘመን ጀምሮ በባቢሎናውያን ውስጥ ሲጠና የነበረ ታላቅ ፕላኔት ነው። በግዝፈቱም ትልቅ የሆነ ፕላኔት ነው። እንዲሁም በአይናችንም ራሱ የሚታይ ነው። በተለይ በዚህ ወቅት ጁፒተርን በአይናችን ማየት የምንችለው ፕላኔት ነው። ከፀሐይ በአምስተኛ ደረጃ ላይ የሚገኝ ታላቅ ፕላኔት ነው። የኛ መሬት አንድ ጨረቃ አላት። ጁፒተር ስልሳ ሰባት ጨረቃዎች አሉት። ከዚህ ውስጥ አራቱ ከዚህ ከመሬት በቀላሉ በትንሽ ቴሌስኮፖች መታየት የሚችሉ ናቸው። ጁፒተር በጥንታውያን ግሪኮችም እንደዚሁ የአማልክት ንጉሥ በመባል የሚታወቅ እና እስካሁን ድረስ ብዙ ጥናት እየተካሄደበት ያለ ታላቅ ፕላኔት ነው። የናሳ ተመራማሪው ፕሮፌሰር ፎን ቫዘን በበኩላቸው ጁፒተርን ግዙፍ የጋዝ ክምችት ሲሉ ነው የሚጠሯት። ጁፒተርን በውኃ ላይ የመንሳፈፍ ባህሪ እንዳለው አንዳች በጋዝ የተሞላ ፊኛ አድርገን ልንመስላት እንችላለን ይላሉ። ከዚያ በተጨማሪም አስደናቂ ባህሪ እንዳላትም ይናገራሉ። ምናልባት ተጨማሪ አስደማሚ ነገሯ ጁፒተር በደመና የተዋጠች ፕላኔት መሆኗ ነው። ከዚህ ደመና ውስጥ ያለውን ነገርም መመልከት አንችልም። ጁፒተርን ከሸፈናት ደመና ስር ምን እንዳለ የምናውቀው ነገር የለም። ምድር ከምትገኝበት ፀሐያዊ ጭፍሮች ግዙፏ ፕላኔት ጁፒተር ከፀሐይ 484 ሚሊዮን ማይልስ ትርቃለች። ምድር ከፀሐይ ከምትርቀው አምስት እጥፍ ወዲያ ማለት ነው እናም ህዋቃኙ መንኩራኩር ጁኖ እንደ ጎርጎሪዎስ አቆጣጠር በ1610 ዓመት ጣሊያናዊው የሥነ ፈለክ ሊቅ በግዙፍ አጉሊ መነጽር ለመጀመሪያ ጊዜ ከቃኛቸው አራት ግዙፍ ጨረቃዎች ተርታ ተሰልፋ ምህዋሩ ላይ እየተሽከረከረች ጁፒተርን ትቃኛለች ሳን አንቶኒዮ ቴክሳስ በሚገኘው የደቡብ ምዕራብ የምርምር ተቋም ውስጥ የጁኖ ቀዳማይ ምርማር የሆኑት ስኮት ቦልተን አንድ ቢሊዮን ዩሮ ወጪ ከተደረገባት ቃኚ መንኩራኩር የሚጠብቁት ብዙ ነው። እጅግ አስደናቂ ፕላኔት ናት። የጁኖ ዋና ተግባር ከጁፒተር ገጽታ ስር ያለውን መመልከት ነው። ዝቅ ብለን ተጠግተንም እውስጥ ምን እንዳለን እንመለከታለን። ፕላኔቷ እንዴት ተዋቀረች፣ ይህስ ገጽታዋ ምን ያክል ጥልቅ ነው የሚለውን አንስተን ሚስጥሯን ለመረዳት እንጥራለን። ሁሉም ነገር በታቀደለት መሰረት የሚሰምር ከሆነ ጁኖ በጁፒተር ምዋር ለአንድ ዓመት ያህል ትሽከረከራለች። እየተሽከረከረችም መረጃዎችን ትሰበስባለች። ዛሬም ድረስ እንቆቅልሽ ለሆኑ ጥያቄዎች መልስ ትሰጣለች። ጁኖ 3500 ኪሎ ግራም ትመዝናለች። ስፋቷ የቅርጫት ኳስ መጫወቻ ሜዳ ያላል እንደ ባላ የተዘረጉት ሶስት ክንፎቿ 18698 የፀሐይ ኃይል ማመንጫ ንጣፎች ተዘርግቶባቸዋል። በእነዚህ ንጣፎችም ከፀሐይ ብርሃን 500 ዋት ኃይል ማመንጨት ትችላለች። የኃይል ምንጩም ጁኖ ላይ የተገጠሙት ዘጠኝ ልዩ መሳሪያዎች ያለእንከን እንዲሰሩ ያግዛል። በዚህም ጁኖ በፀሐይ ኃይል የሚሠራ የመጀመሪያው ህዋ ቃኚ መንኮራኩር አድርጓታል። ለመሆኑ ጁኖ መረጃ ለመሰብሰብ የተላከችበት የጁፒተር ከባቢ አየር የተዋቀረው እንዴት ነው? የተዋቀረውስ ከየትኞቹ ጋዞች ነው? ጁኖ የእነዚህን ጥያቄዎች መመለስ ዋነኛ ግቧ ነው። ጁኖ የጁፒተር ስበታዊና መግነጢሳዊ ኃይል መስክን ቃኝታ ወደፊት መረጃዎችን ወደ ምድር ትልካለች። የጁፒተር ግዝፈት ስበታዊና መግነጢሳዊ ኃይሏ ተደምሮ ምድር በተወርዋሪ ጅራታም ኮከቦች አሊያም በሌሎች ሰማያዊ አካላት እንዳትመታ እንደ ጋሻ ሆኖ ይከላከልላታል። እንግዲህ ይህ የመግነጢሳዊ ኃይል ሁሉም ፕላኔቶች ላይ ያለ ኳክት ላይም ያለ አንድ ባህሪ ነው። በስርዓተ ፀሐያችን ውስጥ ግን የጁፒተር መግነጢሳዊ ኃይል ከሌሎቹ መግነጢሳዊ ኃይል በጣም ይበልጣል። ለምሳሌ ከመሬት ጋር ብናያየዝ መሬት ላይ ኮምፓስ ይሰራል ምክንያቱም መሬት ራሷ የመግነጢሳዊ ኃይል ስላላት ማለት ነው። የጁፒተር መግነጢሳዊ ኃይል ግን ከመሬት አስራ አራት እጥፍ የሚበልጥ ነው ያለው። ስለዚህ ትልቅ መግነጢሳዊ ኃይል ኃይል በጁፒተር አካል ላይ ያለ ማለት ነው። ጁኖ ይህን አንድ እንድታጠና የሚደረግበት አላማ ይዛ የተነሳችው በተለይ አንድ አራት አምስት የሚሆኑ አላማዎች አሏት። ጁኖ አንዱ የጁፒተርን መግነጢሳዊ ኃይል ኃይል መመርመር ነው። እንዲሁም የጁፒተርን የስበት ኃይል ወይም ግራቪቲ በተለየ መልኩ እንድታጠና ይደረጋል። ከዚህ በተጨማሪ ጁኖ ጁፒተርን ከባቢ አየር ከምን እንደተሰራ ስሪቱን፣ የሙቀቱን መጠን፣ የደመናውን ሁኔታ ሁሉ ታጠና ይደረጋል። በተጨማሪም ጁፒተር ሃይድሮጅን እና ኦክሲጂን አለው በተወሰነ መልኩ በተለይ ግን ሃይድሮጅን ይበዛበታል። ሃይድሮጅን እና ኦክሲጂን ያጠናል። ከዛ በኋላ የውሃ መጠኑን ምክንያቱም ውሃ ሃይድሮጅን እና ኦክሲጂን ስላለው ከሁለቱ የውሃ መጠኑ በ ጁፒተር ላይ ምን ይመስላል? የሚለውን ለመመለስ አንዳንድ ዓላማ ይዛ ተነስታለች ማለት ነው። ዶክተር ጌትነት ፈለቀ ለዶክትሬት መመረቂያ ያቀረቡት ጥናታቸው የሚያተኩረው እርስ በርስ የሚሽከረከሩ ጥንድ ከዋክብት የሽክርክሪት ባህሪያት ቅኝት ላይ ነው። የጁፒተር ውልደት ዛሬም ድረስ ለጠፈር ተመራማሪዎች ምስጢር ነው። ሳይንቲስቶች ጁፒተር ምናልባትም አቧራና ጋዝ ከተቀየጠበት እጅግ ግዙፍ የደመና ልትሚያ በኋላ የተፈጠረች የመጀመሪያዋ ከፀሐያዊ ጭፍሮች አንዷ ናት ብለው ያስባሉ። ጁፒተር እንግዲህ ከሌሎቹ ካሉት ፕላኔቶች የሚለዩበት ብዙ ባህሪያት አሉት። አንደኛው ለምሳሌ የግዙፍነት ነው ብለናል። ሁሉም ፕላኔቶች ሰብስበው ራሱ የጁፒተርን ሁለት ነጥብ አምስት በላይ ይበልጣቸዋል። ከዚህ በተጨማሪ ጁፒተር ማታ ላይ ተደምቆ ከሚታዩት ፕላኔቶች ውስጥ አንዱ ነው። እኛ ከምናያቸው ሰማያዊ አካላት ውስጥ ፀሐይ ቅድሚዋን ትይዛለች በድማቅነት። ቀጥሎ ጨረቃ ነች። ቀጥሎ ቬነስ የምትባሏ ፕላኔት ነች። በአራተኛ ደረጃ ላይ የምናየው ጁፒተር ነው፣ በድምቀቱ ማለት ነው። አሁንም እዛ ከዛ ውጪ የከባቢ አየሩ ትንሽ የተለየ ሁኔታ ነው ያለው። ደመናዎች አሉት። በተለይ እነዚህ ደመናዎች ስሪት አሞኒያ የሚባል የኬሚካል አይነት አለው። ሚቴን፣ እንዲሁም ሰልፈር የሚባል የኬሚካል እና የንጥረ ነገሮች አይነቶች ናቸው ያሉት እዛ ላይ። ይህ ቀይ ምልክት ሰርተዋል። አንድ ላይ እነዚህ ነገሮች በጣም በከፍተኛ ፍጥነት ነው የሚንቀሳቀሱት በዛው በጁፒተር ከባቢ አየር ላይ ለምሳሌ በሰዓት እስከ ስድስት መቶ አስራ ስምንት ኪሎ ሜትር ፍጥነት ሊጓዝ ይችላል። ይህም የተለያየ ቅርጽ እንዲኖረው ያደርጋል። ለምሳሌ ቀይ ምልክት ወይም ሬድ ስፖርት የሚባለው አውሎ ንፋስ መልክ ወይም በማዕበል መልክ በፍጥነት ስለሚጓዝ ይህንን መልክ የሚፈጥር ደመና ወይንም ከባቢ አየር ይታያል የጁፒተር አካባቢ አየር ላይ የአንድ ትንሽ ለየት የሚያደርገው ነገር ነው ከሌሎቹ አንጻር። ጁኖ ከሀያ ወራት በላይ የህዋ ላይ ቆይቷ የጁፒተር ምህዋርን ለ37 ጊዜያት ተሽከርክራ ተልኳን እንደፈጸመችም ከጁፒተር ምህዋር ተላቃ ህዋው ላይ ራሷን በራሷ እንድዳ ትከስማለች። እስከዚያው ድረስ ግን ህዋ ቃኝቱ ሰው አልቧ መንኮራኩር ጁኖ ለአያሌ ጥያቄዎች መልስ ትሰጣለች የናሳ ምኞት ነው። እንዲያም ሆኖ ግን በርካታ ጥያቄዎች ያኔም ገና ሳይፈቱ ሊቀሩ ይችላሉ። ጁፒተር በምን መልኩ ተሰራ፣ እንዴት አድርጎ ኢቮልቭ አደረገ የሚለውን ነገር ከመለስን የእኛ ስርዓተ ፀሐይ በምን መልኩ ተሰራ የሚለውን ይመልስልናል። በዚሁ መልኩ ሌሎች ከዋክብ ዙሪያ ያሉ ፕላኔቶች ምን ያህል ስሪት ነበራቸው፣ ወይም በምን መልኩ ተፈጠሩ፣ ህይወት እስካለ በምን መልኩ ሊኖር ይችላል የሚለውን ሊመልስልን ይችላል እንደማለት ነው። ከዛ አንጻር የጁኖ ትልኮ ትልቅ ይሆናል ማለት ነው። በሞላላ ክበብ ምህዋሯ ውስጥ ድኝና የረጋ ያለት ፍሳሽ የሚገኝበትን ጨምሮ በርካታ ጨረቆች ያለ ረፍት የሚሽከረክሯት ጁፒተር ሚስጥሯ ሙሉ ለሙሉ ይፈታል ባይባልም በጁኖ በኩል ብዙ መታወቁ እንደማይቀር ሳይንቲስቱ ገምቷል። ማንተ ማንተጋፍቶ ስለሽ ነኝ? መልካም ጊዜ ጤና ይስጥልኝ።